የቡሩንዲ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው ችግሮቻቸውን በድርድር ጠረጴዛ ዙሪያ እንዲፈቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገንዝቧል። የሰላሙን ጥረት በሚያደናቅፉና ሁከቱን የሚያባብሱ ግለሰቦች የባንክ አካውንቶቻቸው እንዳይንቀሳቀስና የጉዞ እገዳ እንደሚጣልባቸው ያስችላል የተባለውን አዲሱን ረቂቅ ውሳኔ አስራ አምስቱም የምክር ቤቱ አባላት በሙሉ ድምፅ ደግፈዋል። ረቂቅ ውሳኔ በተጨማሪ ለቡሩንዲ ሕዝብ የሚያስፈልገውን እርዳታ የሚገመግም የፖሊስና የጸጥታ ጥበቃ ባለሙያዎች ጓድ እንዲመደብ ይፈቅዳል። በቡሩንዲ ሁከቱ ባለፈው ዓመት ሚያዚያ የተቀሰቀሰው ፕሬዚደንቱ ፒየር ኩሩንዚዛ ለሶስተኛ ዙር የሥራ ዘመን በምርጫው ለመወዳደር ከወሰኑ በኋላ ነው። ተቃዋሚዎች ፕሬዚደንቱ የወሰዱት እርምጃ ሕገ መንግሥቱን የጣሰ ነው ብለዋል። ተጨማሪ ዜና አለ። ፒተር ክሎት ያጠናቀረውን አዳነች ፍሳሐዬ ታቀርባለች። ቡሩንዲ ውስጥ ባለው ትርምስ ምክንያት 210 ሺ የሚሆኑ ሰዎች ሩዋንዳን ታንዛኒያንና የኮንጎ ዲሞክራሲያዊ ሪፑብሊክን ወደ መሳሰሉት አጎራባች ሀገሮች ለመሰደድ ተገደዋል። የተባበሩት መንግስታት ድርጅትና የአፍሪካ ሕብረት ቡሩንዲ ያለው ቀውስ መፍትሄ ካላገኘ በስተቀር የሀገሪቱን የጸጥታ ሁኔታ በማናጋት መላ አካባቢውን ሊነካ ይችላል ሲሉ አስጠንቅቀዋል። የቡሩንዲ የውጭ ጉዳይ ሚኒስትር አለን ኒያሚትዌ በበኩላቸው በሀገሪቱ ያለው የፖለቲካና የጸጥታ ችግር እንደ አውሮፓ አቆጣጠር በ1994 ዓ ም በሩዋንዳ የታየውን አይነት ፍጅት ሊያስከትል ይችላል የሚል ድምዳሜ ላይ መድረሱ ምጸት ነው ብለዋል። ፕሬዚደንት እንኩሩንዚዛ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ከወሰኑ ወዲህ በሀገሪቱ ግጭት ተቀጣጥሏል የሚለውን አባባል አስተባብለዋል። ብሩንዲ ውስጥ ያለውን ሁኔታ በ1994 ዓ ም በሩዋንዳ ከተፈጽመው ፍጅት ጋር የማወዳደር ዝንባሌ አለ። አንድ ግልጽ መሆን ያለበት ነገር ግን ቡሩንዲ ውስጥ በሩዋንዳ ወደ ታየው ፍጅት አይነት የሚያመራ ነገር አለመኖሩ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። አያይዘውም የውጭ ጉዳይ ሚኒስትሩ በሀገሪቱ ግጭት ካለ በዘር ላይ እየተመሰረተ አይደለም። መንግስትን የሚቃወሙት ሰዎች ሁቱዎችና ቱትሲዎች አሉባቸው። መንግስትን የሚደግፉት ሰዎችም እንደዚሁ ቱትሲዎችና ሁቶዎች አሉባቸው። አሁን መደረግ ያለበት ነገር ሁኔታውን ማረጋጋት ብቻ ነው በማለት አለን ያሚትዌ አስረድተዋል። ቡሩንዲ ውስጥ ያለውን ሁኔታ በቦታው ሆነው የሚከታተሉ የአፍሪቃ ህብረት ተወካዮች እንዳሉ ባለሥልጣኖች ገልጸዋል። የቡሩንዲ ህዝባዊ ማህበራትና ተቃዋሚ ቡድኖች የአፍሪቃ ህብረት በመንግሥት አባላት ላይ ያተኮረ ማዕቀብ እንዲጥል ጥሪ አድርገዋል። የመንግሥት አባላቱ መንግሥት ከተቃዋሚ ቡድኖች ጋር እንዳይነጋገር ሴራ እየጠነሰስ ነው ሲሉ ይከሳሉ። በእነዚህ ሰዎች ላይ ማዕቀብ ከተጣለ መንግስት መፍትሄ ለመፈለግ ይገደዳል ይላሉ።